ዶክተር ኃይሉ አራያ ጤና ይስጥልኝ እንደምናመሹ እግዚአብሔር ይመስገን እንደምናችሁ እናንተስ በጣም ደህናንን እግዚአብሔር ይመስገን እንግዲህ ግንቦት ሀያ ሆነ ሀያ ስድስት ዓመታት ደፈንን ለውጥ በኢትዮጵያ ከመጣ እስቲ አንድ ድምፅ ላሰማሁት ከዛ ወደ ውይይታችን እንገባለን ከመድረኩ የሚታየው አንድ ችግር አለባት። ፕሬዚደንት ከርሶ ይሄ መድረክ ነጻ መድረክ ነው። ይሄ ሸንጎ ከፍተኛ የስልጣን አካል ነው። ከበላዩ የወከለው ህዝብ ካልሆነ በስተቀር የለውም። የበላይ ባለሙሉ ስልጣን ነው። በፈለገው ጉዳይ በፈለገው ጉዳይ አንስቶ ሊወያይና ሊወስን ይችላል። ከሚለው ነገር እየተነሳን ይሄ መድረክ ነጻ ነው ይላሉ። ጥሩ በአንድ በኩል ደግሞ የሀገራችን መፍትሄ የገጠመንን ችግር መፍትሄ እንፈልግ፣ በነጻ በነጻ መድረክ በነጻ ውይይት በሚባልበት ጊዜ ደግሞ አንዳንድ ሀሳቦች ሲቀርቡ ደግሞ እስቲ ይሄ መሪቱ ምንድን ነው? ጉድለት ካለው ከሆነ ጉድለቱ ታይቶ ውድቅ የሚሆን ከሆነ ውድቅ ይሆናል። ከመድረኩ ግን ሊኮነን አይገባም። በቅድሚያ ይሄማ ነጻ መድረክ አደለም፣ እውነትም ነጻ አደለም ማለት ነው። ለምሳሌ የፕሮፌሰር መስፍንን ሀሳብ እንውሰድ። በኢትዮጵያዊነቱ ሀሳብ ሰንዝሯል። የተሳሳተ ሊሆን ይችላል። የችና አገር አደጋ ላይ የሚጥላት ነው ብሎ ሰው ሊያስብ ይችላል። ጥሩ ዴሞክራሲያዊ መድረክ ከሆነ ቅድም እንደተባለው ይህን ነገር እስ ብትንትኑ እናውጣውና ደካማነቱን እንየው የሚል አዝማሚያ ነው እንጂ መውሰድ ያለብን ጓድ ፕሬዝዳንት፣ እርስዎ እዛ ተቀምጠው የዚህን ውይይት ነው አቅጣጫውን በዚህ ነው መሄድ ያለበት የሚለውን ከመሩማ ነጻ መሆኑ ይቀራል ማለት ነው። ነጻ መደረግ አለበት ና ይሄ መስተካከል ያለበት ይመስለኛል። አገር ስንል ተራራ ብቻ አይደለም፣ ጓድ ፕሬዚደንት፣ አገር ስንል መስክ፣ ወንዝ፣ ጫካ፣ ደን ብቻ አይደለም። አገር ስንል ስርዓቱም ነው ፍትህም ነው። አሁን የምንነጋገሩ እውነት እየተደማመጠ ነው ወይ ሕዝብና መንግስት? እኔ ደጋግሜ የምለው ነው ጓድ ፕሬዚደንት፣ በየትኛውም መድረክ ሆድና ጀርባ ሆኗል። ዋት ፕሬዝደንት ስለ ኪኒን መዋጥ ብዙ ጊዜ ይናገራሉ ሰው ባለፉት ዓመታት ተናግረዋል ሰምቻለሁ ስለምን ስለ ኪኒን መዋጥ እም የኔ ኪኒናችንን መዋጥ አለብን ጌታችንን መቀበል አለብን ትክክል ነው ቀበላለሁ ይሄ መዋጡ ግን ለሁላችንም እኮ ነው እኔም እውጣለሁ መዋጥ ካለብኝ ሌላው እናንተ መዋጡ አንድነትን ለማጠናከር ነው የምፈልገው። ግን አንድነትን ለማጠናከር በግማሽ አይኔ እያየሁ አይደለም፣ በሙሉ አይምሮዬ በሁለት አይኔ በግልጽ እየተመለከትኩ አስተማማኝ የሆነ ድል እንዳገኝ ነው የምፈልገው። ራሴን በራሴ መደለል እችላለሁ። እነዚህ ያለፉት አመታት የደረሰብን ችግር፣ ሀገራችን የወደቀችበት ሁኔታ ይህንን ነገር ትንሽ ያስተምረናል፣ ለማየት እንችላለን የሚል ሀሳብ አድሮብኝ ነበረ። ግን ሁኔታውን እንደማየው ብዙም የራቅን አልመሰለኝም። በወታደሩ ብቻ ከዚህ በፊት እንዳደረግ ነው ያለ እንደሆነ ምን የከለከላቸው ነገር አለ? ከዚህ በፊት ብላንክ ቼክ ባጀት ሰጥተናል። የፈለጋችሁትን የሰው ኃይል ሞብላይዝ ለማድረግ እንደምትችሉ ከዚህ ቤት ተደጋግሞ የተሰጠ መመሪያ ነው። ዶክተር ሀይሉ በነገራችን ላይ በዚህ ሰዓት እኔ ወጣት ሪፖርተር ሆኜ በዛ አዳራሽ ውስጥ ነበርኩኝ። ከዚህ በመለስ የተናገሩ ወይም ለመናገር ያሰቡ ብዙ ሰዎች የት እንደደረሱ የማይታወቅበት ስርዓት ነበር። እርሶ ይህንን ይሉ የነበረ ጊዜ እሳት ላይ ቆሙ የመናገር ያህል ነበር ይመስለኛል። ጊዜውም ይሄ የመጨረሻው የብሔራዊ ሸንጎ ስብሰባ ይመስለኛል። ይህም አስቸኳይ ሸንጎ ነበር። ከዛ በኋላም የተጠራ አይመስለኝም እንደው በዘያዊ አነጋገር እንበልና ሦስት ሶስት ጊዜም ዶሮ የጮኸ አልመሰለኝም። የዛ መንግስት ውድቀትና ክስመት ሲነገር ግንቦት ሀያ ሺ ዘጠኝ መቶ ሰማንያ ሶስት ዓመተ ምህረት ይመጣ በሙሉ አእምሮ በሁለት አይን በግልጽ እየተመለከትኩ ነው መናገር እምፈልገው ብለዋል። እዚያ የከበደ ቦታ ላይ ቆመውና አሁንም ያለፉትን ሀያ ስድስት ዓመታት እንዲሁ በሙሉ አእምሮ በሁለት አይኑ እያዩና በግልጽ እየተመለከቱ አጠር አድርገው የሚገመግሙልኝ ይመስለኛል። እና ዶክተር ኃይሉ በቅድሚያ ግንቦት ሀያ ለመሆኑ በራሱ ድል ነው ወይ? ግንቦት ሀያ የህዝብ በዓል ሆኖ ዓመታዊ ክብረ በዓል ሊሆን ይገባዋል ወይ? እንዲህ አይነት ጥያቄዎችን የሚያነሱ ሰዎች አሉ። እርሶ ምን ይላሉ? በእኔም በኩል እንደዚሁ ነው ያ ሸምት ገብቻለሁ የሚለው እና ደርግ የወደቀበት ዳይ ነው ብሎ እንደ አዲስ የመንግስት የህዝብ በዓል ተደርጎ ሆኗል አሁን። ኢህአዴግ ታግሏል፣ ደርግንም ያለው ነው የሚለው። ነገር ግን ይሄ ጉዳይ እንደ ቡድን ይሄንን ተግባር የኔ ምልክት ነው የኔ ጉዳይ ነው እና ብሎ ሊያከብር ይችላል እንደ ድርጅት። የህዝብ በዓል ግን መሆን ያለበት ብዬ አላስብም። ምክንያቱም እንደዚህ ብዙ በዓሎች አሉ። ከንጉሱ ጋር ስንመለከት የተወለዱበትን በዓል እናከብር ነበረ። እሳቸው ሲሄዱ አለፈ በዓልነቱ ቆመ። ምክንያቱም ከአንድ ሰው ጋር የተያያዘ ነው። ይህ ህዝብ አይደለም። የህዝብ ጉዳይ ህዝቡ በሙሉ ይህ ጉዳይ ይመለከተኛል እና ላከብረ ይችላሉ ብለ ብሎ የሚያከብረው ነገር አይደለም። ኢህአዴግ ሲገባ ህዝቡ እንደሚፈልግ ህዝቡ የሚያከብረው አድርጎ የራሱን በዓል ሰክቶ ከዛ በፊት የነበረው ነፍሳል እንዳልኩት፣ በዛን ጊዜ ኢህአዴግ ሲገባ ግንቦት ሀያም ያከብሩ ነበረን አካባቢዎቹ። ኦኬ እንደዛ ሊሆን ይችላል እንደ ድርጅት ያንን ነገር እንደ ባህላቸው አድርገው ወስደው ሊያከብሩት ይችላሉ። እንደ ህዝብ ግን ህዝቡ ይህ ጉዳይ እኔም በሙሉ ይመለከተኛል የማከብረው ነው የማምንበት ነው ብሎ የሚቀበለው አይደለም። አሁን ይሄ ኢህአዴግ በአንድ ምክንያት ቢወገድ፣ በፖለቲካም በምርጫም ቢሸነፍ ያ በዓል መሆኑ ሊቀጥል አይችልም። ምክንያቱም ያ በዓል ከህዝቡ ጋር የተያያዘ አይደለም። እንደ አድዋ ጉዳይ በመላ የኢትዮጵያ ጉዳይ ነው የያዘው ነው የአርበኞች ትግል የኢትዮጵያ ህዝብ ፍላጎት ነው። ስለዚህ ያስታውሰዋል። ሌሎችም በዓሎች አሉ። ስለዚህ በአሁኑ ጊዜ ግንቦት ሀያ እንደ ህዝብ በዓል እንደ መላው ህዝብ እንደተቀበለው አድርጎ የያዘው በዓል አይደለም። ምክንያቱም ከተወሰነ ድርጅት ጋራ የተያያዘ ነው። ያ ድርጅት በማይኖርበት ጊዜ ያ በዓልም ሊኖራል ብዬ አልገምትም። ስለዚህ የህዝቡ ጉዳይ ሆኖ ሊከበር የሚገባው አይመስለኝም ብዬ ነው ማምነው። ነገር ግን ኢህአደግ የኢትዮጵያን ህዝብ ከጭቆና ያላቀኩበት ቀን ነው። ከከበደ አገዛዝ፣ ከተለያዩ ስርዓቶች ነጻ ያወጣሁበት የህዝብ በዓል ነው። ህዝቡ ነፃ የወጣበት ቀን ነው ብሎ ነው የሚያምነው። ህዝቡ ነጻ ሲወጣ ምን አገኘ ነው ዋናው ነገር። የቃላት አይደለም እኮ እናነሱ ብዙ ነገር ሊናገሩ ይችላሉ። የታገልበት ጉዳይ ነው እና መስዋዕትነት ከፍለናል ይችላሉ። ግን ምን አመጡ ነው ጥያቄው። ልማት ሁለት አይነት ነው። አንደኛው ቁሳዊ ልማት ነው። ሁለተኛው መንፈሳዊ ልማት ነው። አንድ አገር በሁለቱም መስመሮች፣ በመንፈሳዊ ልማትም በቁሳዊ ልማትም ጣምሮ ወደፊት የሚካሄድበት ሁኔታ ከሆነ ይፈለጋል። ነገር ግን እኔ በበኩሌ የማየው ልማቱ የሚካድ ነገር አይደለም ቁሳዊ ልማት አይደለም፣ ብዙ ስራዎች እየተሰሩ ነው። ነገር ግን ይሄ ወገን ብቻ ይሄ ቁሳዊ ብቻ አንድን ሀገር ወደፊት አያስኬታትም ከድህነትና ከኋላ ቀርነት የሚያላቅቅ አይደለም። ምክንያቱም አሁንም ቢሆን ኢትዮጵያ በምትቆጠርበት ጊዜ ምን ላይ ነች ያለችው ተብሎ በምትመዘንበት ጊዜ ከመጨረሻዎቹ ባነች እስካሁን ድረስ ወደኋላ ሆና ነው የምትቆጠረው። ጥቂት አገሮች ናቸው የሚቀድሟት፣ ከእሷ ኋላ የቀሩ ማለት ናቸው። አዎ ከኛ ወደ ኋላ ቀርተው አገሮች አሉ፣ ጥቂቶች ናቸው። እና ይህን ያህል የሚጋነን ነገር አይደለም። ከድህነት አሁንም አልወጣንም። ምናልባት የተወሰነ የህብረተሰብ ክፍል በጣም ጥቂት የሆነ ህብረተሰብ በልጽጎ ይሆናል ሀብቱም ይሆናል። ነገር ግን አጠቃላዩ ህዝብ ግን አሁንም ቢሆን መጨረሻ ከሚባሉ ሀገሮች አንዷ ነን። ሌላው ነጻነትን እንወስዳለን። ነጻነት ማለት ምን ማለት ነው? ነፃነት በብዙ መንገድ ይገለጻል። ነገር ግን እኛ አሁን ምኑ፣ ነጻነት እውነተኛ ነጻነት አለን ወይ የሚለው ነገር በእኔ በኩል አጠያቂ ነው ብዬ ነው የማስበው። ለምሳሌ ህግ አለን፣ ህገ መንግስት አለን። ነገር ግን ያ ህገ መንግስት ከሌሎቹ የራተ መንግስት ጋር ስተያይ የተሻለ ነው። የታወቀ ነው። የሚና የሚካድ አይደለም። ነገር ግን ዓለም ከደረሰበት ደረጃ አኳያ ሲታይ አሁንም ቢሆን ነፃነት የለም። እውነተኛ ነፃነት ወረቀት ላይ በህገ መንግስት ላይ ተጽፏል። ትክክል ነው። ሰፍሯል። ነገር ግን ስራ ላይ በሚዋልበት ጊዜ እኛ ከዚህ በፊት በፖለቲካ ፓርቲዎች ውስጥ አባል ሆኜ ተንቀሳቅሻለሁ እና ምን አይነት ችግር እንዳለ ምን አይነት የመንቀሳቀስ ችግር እንዳለ በጣም አስታውሳለሁ። አሁንም ቢሆን በአይኑሬ አለ ይሄ ችግር። ስለዚህ በነጻነት በኩል ወረቀት ላይ ጥሩ ነው፣ በተግባር ግን ተጨባጭ በሆነ መንገድ የለም ማለት ይቻላል። ሌሎችም ብዙ ነገሮች አሉ። ይሄ መንግስት የሚያነሳቸውና የትግላችን የመስዋዕታችን ውጤት ናቸው የሚላቸው ብዙ አሉ። ግን ዞሮ ዞሮ ግን ለምሳሌ ነጻነትን የፖለቲካ ነጻነትን እንመልከት። በሙሉ መቶ በመቶ ነው የፖለቲካ እንቅስቃሴውን የፖለቲካ መስክ የያዘው በሙሉ ኢህአዴግ ማለት ሆኖ አዎ ኢህአዴግ ለስሙ መድበረ ፓርቲ እንዲባል ይህን ለማሰኘት ሲባል የተሰለፉ ፖለቲካ ድርጅቶች አሉ። ሁላችንም ለአይነት ፖለቲካ ድርጅቶች እንደሆኑ ሁላችንም እናውቀዋለን። ስለዚህ በፖለቲካም ስናየው አንድ ፓርቲ አውራ ፓርቲ በፈለገው መንገድ ነው አገሪቱን የሚያንቀሳቅሳት። የአንድ አገር ጉዳይ በጣም ውስብስብ ጉዳይ ነው። ያንን ውስብስብ ጉዳይ ለመፍታት የተለያዩ ሀሳቦች ሊቀርቡ ይገባል። ይህን ችግር ልንፈታ የምንችለው በዚህ መንገድ ነው በሚል አንድ መንገድ ይዞ የሚካሄድበት ሁኔታ አይሆንም። ምክንያቱም የተለያዩ ሀሳቦች፣ የተለያዩ አመለካከቶች ቀርበው ተፋጭተው ከዛ በኋላ ይህ ነው የሚሻለው ተብሎ በዛ መንገድ የተካሄደ ከሆነ ብቻ ሀገር ወደፊት ትሄዳለች፣ እየተሻሻለች ትሄዳለች። በአንድ መንገድ ብቻ ነው የኔ ብቻ ነው በዚህ መንገድ ነው የምንሄደው የሚለው ነገር ይህ እስካሁን ድረስ በአንድ መንገድ ነው የምንሄደው እና የሚታገር ምንም አማራጭ የላትም ሌላ መንገድ አትመን አታውቅም ማለት ነው። የኢትዮጵያን አንድ መንገድ አያውቅም ማለት ነው። ከዚህ በፊት አርባ ወይም ሀምሳ ዓመት በንጉሱ ስርዓት ኢትዮጵያ ተመርታለች። ሀምሳ ሁለት ዓመት ሀምሳ ሁለት ነዋ። ያ አንድ ክፍል እንዳሁም አንድ ሰው ማለት ይቻላል። የአንድ ሰው አስተሳሰብ ነው። የአንድ ሰው አስተሳሰብ አመራር የት እንዳደረሰን ሁላችንም እናውቀዋለን። በዚያ ጊዜ የነበርንበትና አሁን ያለንበት ሁኔታ ይህን ያህል አይደለም ልዩነቱ። ስለዚህ ብዙ ነገር ይነገራል በቃል በፕሮግራም፣ በፕሮፓጋንዳ፣ በመገናኛ ብዙኃን የመገናኛ ብዙኃን እንኳን እንደው በሱም እንኳን ብንነሳ ማን ነው ይቺ ነገር በመን- አይነት ቋንቋ በመን- አይነት አስተሳሰብ ነው እየተመራች ያለች የሚለው ያው አንድ መንገድ ነው። እና እች ሀገር መቼ ነው እድል የምታገኘው? እና የተለያየ አመለካከት ያላቸው ሀገራቸውን ሊት ነው እች ሀገር በዚህ አይነት ስትሄድ የተሻለ ነው፣ ይሄ መንገድ ነው የሚሻለው ብለን የምንወያይበት ጊዜና ውይይቱ ተካሂዶ ተካሂዶ፣ አይ ይህ ነው በዚህ መንገድ ነው የምንመራው ተብሎ የምንሄድበት ጊዜ መቼ ነው ነው? የአንድ ድምፅ ሳይሆን ብዙ ድምፆች ተሰምተው ከዛ ሁሉ ድምፅ የተሻለ ነው ተብሎ በዛ የምንመራበት ጊዜ መቼ ነው ነው? የእኔ ጥያቄ ዶክተር ኃይሉ የእርሶን ጥያቄ መልሼ ልጠይቅዎትና እርሶ መቼ ይሆናል ብለው ያስባሉ? እርሶ በፖለቲካው አለም ውስጥ አሉ። ይኸው እንግዲህ እስከምናውቀው ድረስ አሁንም በተቃውሞ ጎራ በአመራር ሁሉ ተሰልፈው ለረጅም ጊዜ የቆዩ ሰው ነውት፣ እና መቼ ይሆናል ብለው ያስባሉ? አሁን ባለው የኢህአደግ የገዢው ፓርቲ አያያዝ እርሶ አሁን የሚሏቸው ሁኔታዎች ይፈጸማሉ ብለው ይጠብቃሉ ወይ? አይታየኝም። አይታየኝም በሆነ በጣም ያስቸግረኛል። ይሄ ስርዓት ምናልባት በሆነ ምክንያት ራሱ በራሱ ደከመኝ ብሎ ካልቶ በስተቀረ ይሄ አንድ አንድ መንገድ አካሄድ መቼ እንደሚወቅድ በጣም ያስቸግረኛል። ያደ ነፃነት እናመጣለን ብላም ነው የታገሉ መስዋዕትነት የከፈሉ ነገር ግን ያ ነፃነት ነው አሁን የቸገረን አሁንም አንድ ድምፅ ነው ያለው። ኢትዮጵያ ሁልጊዜ አንድ ድምፅ ብቻ ነው የምታቀው፣ እና በኢትዮጵያ የተለያዩ ድምፆች መፈጠር አለባቸው። ድምፆች ተሰምተው የተሻለ ነው ተብሎ የሚወሰድበት መቼ ነው የሚለው እኔም በእውነት በጣም ነው የሚጨንቀኝ። ታሪክ እንደምናውቀው ስልጣን ላይ የነበሩ ወገኖች ስልጣኔ ላይ ወጥተው የነበሩ አገሮች ነገስታት እናውቃለን እስከ ሮማ ድሮት ከእንግሊዝም ጀምሮ ልቀው ወጥተው ሄደው ሄደው ከግ ራሳቸው በራሳቸው የወደቁበት ጊዜ ነው እና ምናልባት እንግዲህ ህዝብ ምን ማድረግ እንደሚችል ከመጠበቅ በስተቀር ሌላ ምን ማድረግ ይችላል? ይሄንን ያህል ተስፋ ቆርጠዋል ማለት ነው። እንደ ዶክተር ሀይሉ ኢህአደግ በራሱ እስካልተለወጠ ድረስ ታግሎ ኢህአዴግን ማሸነፍ አይቻልም፣ ማስለወጥ አይቻልም የሚል አቋም ላይ ደርሰዋል ማለት ነው። የለም አስጋን አልኩም ማሱማ መለወጥ አለበት። ከዛ የበለጠ ኃይል አሁን ቁሳዊ ኃይል ያለው አሁን አሁን ያለው ሥርዓት ስር ከመስደሉ እንዳሻገር በፖለቲካውም ተጠናክሮ ተቀምጠዋል። በኢኮኖሚውን እኔን እንደው አለም እንደሚያውቀው ራሱ ተጠራ ተጠናክሯል እና ይህንን ለመለወጥ የለም፣ ተስፋ አልቆረጥኩም። የተስፋ የመቁረጥ ነገር አይደለም። ምንድን ነው ምን አይነት መንፈስ ነው መፈጠር ያለበት የሚለውን ነገር እኔም ማምናል። ያ መንፈስ መፈጠር አለበት ሰላማዊ የሆነ ዲሞክራሲያዊ የሆነ ድምፅ መፈጠር አለበት። ያ ድምፅ ኦፍኮርስ እንግዲህ ህዝቡ አሁን ካለበት ሁኔታ ከዚህ ከፍርሀት ስሜት ተላቁ፣ እንደ ህዝብ ይሄ እኔ ነኝ የስልጣኑ ባለቤት ምንጩ እኔ እኔም ይህንን ልለውጥ የምችለው እኔ ነኝ። ስለዚህ ይህንን ለማድረግ ደግሞ ሰላማዊና ዲሞክራሲያዊ ስርዓት ለመፍጠር የሚያስፈልግ ትግል መምጣት አለበት መፈጠር አለበት የሚለው እምነትና አሁን ያለው መንፈስ ግን ያንን ለመለወጥ የሚያስችል ጥንካሬ ያለው አልመሰለኝም። እና ያን ጥንካሬ የግዴታ መፈጠር አለበት ማለት፣ ህዝቡ የፍርሃት መንፈስ ሰፍኖበታል ለሚለው አንዳንድ የሚነሱ የመከራከሪያ ነጥቦች አሉ። ህዝቡ ፈርቶ አያውቅም። በተለያዩ አጋጣሚዎች ከቀደሙ ስርዓቶች ጀምሮ በህዝብ ትግል ነው ለውጦች ሲመጡ የነበረው። ኢትዮጵያ ውስጡ ኢህአደግን ራሱን እዚህ ያደረሰው የህዝብ ድጋፍና ግፊት ነው። ከዛ በኋላም ኢህአደግ መንበረ ስልጣኑን ከተቆጣጠረም በኋላ አልተመቸንም፣ አልወደድነውም ይሄን አካሄድ የሚሉ ሰዎች በህዝብ ደረጃ ማለት ነው ነው በተለያዩ አካባቢዎች ከመንቀሳቀስና አንዳንድ ጊዜም እየገነፈሉ በያደባባዩ በተለያዩ አጋጣሚዎች ተቃውሟቸውና ቅሬታቸውን መግለጽ አላቋረጡም ሰዎች በየጊዜው። ነገር ግን የአመራር ችግር ያንን የማስተባበር ችግር እንዳለ፣ የመከፋፈል ችግር እንዳለ በተቃውሞው ጎራ በየወቅቱ የሚታይ ነገር ነው። ለመሆኑ የኢትዮጵያ ተቃዋሚዎች ምን ያህል ስርዓት አላቸው? ምን ያህል ዲስፕሊንድ ናቸው? ይህንን የህዝብ ድምፅ ለማዳመጥና የህዝብን ጥያቄ በአግባቡ ተረድቶ የትግሉን አቅጣጫ ገንቢ በሆነ መንገድ ለማስኬድ ምን ያህል ዝግጁ ናቸው? እስከ መቼ ድረስ ነው ይሄ ሁኔታ ሊቀጥል ይችላል ብለው የሚያስ የህዝብ ችግር ነው ወይስ ደግሞ የመሪ ችግር ነው ያለው? ህዝብና መሪ እኳ የሚያየም አንድ ላይ ነው። ህዝብ ግን ተለያይቶ የተለያየበት ሁኔታ ነው የሚታየው ነው የሚባለው። ህዝቡ ሌላ ሁኔታ ላይ ነው፣ ሌላ አቋም ላይ ነው ያለው። ይሄ ሁኔታ አላስደሰተንም፣ የነፃነቱም ሁኔታ የኑሮውም ሁኔታ አላስደሰተንም ብሎ የሚንቀሳቀሰው ህዝብ ያለበት የመነሳሳት ስሜት በተለየ ደረጃ ነው ያለው። መሪዎች ውስጥ የሚታየው አካሄድና አያያዝ ደግሞ የተለየ ነው። ለዚህ ይመስለኛል ሁልጊዜ ወደ ዜሮ፣ ሁልጊዜ ወደ ባዶ እየተመለሰ የሚንቀሳቀሰውና የሀገሪቱንም የዲሞክራሲ አቅጣጫ ማስቀመጥ በሚቻልበት ደረጃ ላይ ማስቀመጥ ያልተቻለው እንደሚመስለኝ፣ ያ ህብረቱ እኮ ነው ነፈሱ እኮ ነው የጠፋው አንደኛ በእርግጥ መሆን ያለበት ሄጃው የሚፈልገውን ነገር ላገር የሚጠቅም ነገር አካሄድ ሊመጣ የሚችለው ወደፊት ሊሄድ ማስካሄድ የምንችለው በሰላማዊ መንገድ ነው። በእኔ እምነት በሰላማዊ መንገድ ነው። አሁን ይሄንን በአግባቡ የመገንዘብን ጨምሮ ማለት ነው። ልክ ነዎት። ይሄ በዚህ መንገድ ነው። ያንን እንግዲህ ትልቁ ትልቁ ችግር እዛ ላይ ነው። የፖለቲካ ታሪካችን ብናይ እኮ ሀምሳ አመት እኮ ነው እንደ እንደ ሄጅ ያሉ ሀገሮች እኮ ለምሳሌ ከ- አምስት መቶ ስድስት መቶ አመት ልምድ፣ ከዛ ልምድ ተነስተው ነው አሁን የሚጠቀሙበትን ዴሞክራሲ የሚጠቀሙት። ዶክተር ሀይሉ ልጅ ጋር አንድ ጊዜ አንድ ጊዜ ዘሽ ጋር ቆም ላድርጎትና ብዙ ጊዜ ከደርግም ጊዜ ጀምሮ ማለት ነው ያለ መከራከሪያ ነው ይሄ የምንሰማው። እኛ እኮ የዲሞክራሲ ጀማሪዎች ነን፣ እኛ እኮ የአስተዳደር ጀማሪዎች ነን ይባላል። ሀገሪቱ በመንግስትነት የረዘመ ታሪክ ያላት ሀገር ነች። ህዝቧ የሰለጠነ የውስጡ በየአካባቢው ማለት ነው ህይወት ኑሮ ያለው አገሪቱን እስከዚህ ድረስ ጠብቆ ያቆየ ህዝብ ነው። ከሌሎችስ ልምድ ተምሮ ወደ ላቀ ደረጃ ላይ መድረስ አይቻልም ወ የግድ ሌሎች ባለፉባቸው መንገዶች ውስጥ አንድ ህዝብ ማለፍ አለበት ወ የተሻለ ስርዓት ለመገንባት አሁን እኩል እኩል ያንን ለማድረግ ከየት ነው የምንመጣው? ከምን ተነስተን ነው የህዝቡ ሁኔታ የተፈጠረው ሁኔታ ያለው የዴሞክራሲ ሁኔታ መስኩ፣ የመስኩ ሁኔታ የመንቀሳቀሻው ሁኔታ በጣም አስቸጋሪ ነው። ጠቧል ነው የሚሉት ነው። ጠቧል ነው። እርግጥ ለምንድን ነው ሰላማዊ የሆነ ዴሞክራሲያዊ የሆነ የጎበዝ አለቃ ለምን አይፈጠርም? ህዝብ ውስጥ ራሱ በውስጡ ለምንድን ነው ይህን ነገር እንዲሁ አስሎ ብቻ እያዛላ አንገቱን ደፍቶ የሚኖረው ለምንድን ነው በሰላማዊ መንገድ፣ ህጋዊ በሆነ መንገድ ሰው በመሆኑ ህዝብ ታሪክ ያለው ህዝብ በመሆኑ ምክንያት መከፈል ያለበትን መስዋዕትነት ከፍሉ በሰላማዊና ህጋዊ መንገድ ያንን ያለውን ሁኔታ ለመለወጥ ያልቻለው ለምንድን ነው የሚባለው ጥያቄ እኮ ነው ችግር የሆነው። ለማጅነን የሚለው ነገር ብዙ ጊዜ የማይጥማቸው ሰዎች የሚያሰሙት ሀሳብ እውነት ግን ነው ለማጅነን ማለት አይደለም እንዴ፣ መስዋዕትነት ማይተከፈሄት አገሪቱን ለመጠበቅ ነጻነቷን ለመጠበቅ ብለው በዚህ ይሄ ዴሞክራሲ ያይልኛው አይነት ነጻነት ጠብቅ መስዋዕትነት ተከፍሎም እዚህ መጥተናል። አሁን የዲሞክራሲው መንገድ እኮ ክፍት ሲሆን፣ ዶክተር ሀይሉ የዲሞክራሲው መንገድ እኮ ክፍት ሲሆን፣ መድረኩ ክፍት ሲሆን፣ በሰለጠነ ሁኔታ አቋሙን በግልጽ እገሌን ነው የምፈልገው ብሎ ሙሉ ቀን ቆሞ ቀንና ሌሊት ቆሞ ድምፁን ሲሰጥ እኮ አይተናል እኮ ብዙ ችግሮችን እኮ አልፎ ድምፁን የምርጫ ሳጥን ውስጥ እኮ አስገብቶ እገሌ ይምራኝ ብሎ ሲመርጥ እኮ አይተናል። ይሄ ስልጣኔ አይደለም እንዴ? ይሄ መለማመድ ነው እንዴ? በጠመንጃ አይደለም ድምፁን ካርዱን ለመጣል ነበረ። አምናለሁ ይሄ ትክክል ሌሊቱን ከጠዋቱ ጀምሮ ስሜቱን የገለጽበት ሁኔታ ነ አሁን ምን ምን ለማመድ ያስፈልገዋል ይህ ህዝብ? ያ መንፈስ በእኔ እምነት ታፍኗል ነው የምለው። ይህንን አፈና እንዴት አድርጎ ነው እንደገና ፈንቅሎ በዛ ስሜት በዛ በጨዋነት መንገድ ሀሳቡን የገለጸበት ሁኔታ ይህንን ለማድረግ ያ ድፍረቱ ነው የጎደለ። ሰላማዊ የሆነ ድፍረት፣ ሰላማዊ የሆነ ድፍረት ነው አሁን ያጣ። ነው እውቀቱን አለ ይመስለኛል። በሀገር በቀል እውቀቱም አለ፣ ልምብም አለ፣ የዓለምም እውቀት አለ። በግልጽ እየታየ ነው። ግን ያንን ተግባራዊ ለማድረግ ድፍረቱ ነው። እንዴት አድርገን ከየት እናምጣው ነው ጥያቄ ዶክተር ኃይሉ አርአያ፣ መቼም በዚህ ስርዓት ውስጥ አንድ ሩብ ምዕት ዓመት አጠናቀን የሁለተኛውን ሩብ አንድ ዓመት ደግሞ ከላዩ ላይ ሸረፍን። በዚህ ሰሞን ተከታታይ ንግግሮችን ተከታታይ ውይይቶችን እናደርጋለን ያለፈውን ሩብ ምዕት ዓመት ለመገምገምና መጪው ጊዜ ምን መሆን አለበት ፣ ህዝቡም እንደዚሁም የፖለቲካ መሪዎችም የሚወያዩባቸውን መድረኮች ለማዘጋጀት ጥረት እናደርጋለን። የገዢው ፓርቲ ሰዎችም የሚሳተፉ ከሆነ እንደዚሁ ጥሪያችንን በተከታታይ እናሰማለን። በዚያም ላይ መልሼ ጋብዘውታለሁኝ። ዶክተር ብሩክ ኃይሉ ለዚህ ጊዜው ለሰጡኝ ማብራሪያ እጅግ በጣም አድርጌ አመሰግናለሁ። እግዜር ይስጥልኝ።